foreign service institute, Amharic basic course, unit 22, basic sentences for learning. america bimimarburg is ust against the manik of lotal. abat nannatienacho. mangust. etiopian mangust with america head on the marufaklotal. አሁን ፈቅዶልኛል። ቤተሰቦቹ በወር ስንት የአሜሪካን ብር ይከፍሉዎታል? ሶስት መቶ የ የአሜሪካን ብር ይከፍሉኛል። ማስረዳት ሶስት መቶ ብር እንደሚከፍሉ የሚያስረዳ ደብዳቤ አለዎት? አዎ፣ አለኝ። استليو اشي هيونا معم الكتا فورم امام الكتا فورم مولا مامولات يمولال ملكم እንግዲያስ ይህንን የማመልከቻ ፎርም ቢፈልጉ እዚህ ባይፈልጉ ቤት ይውሰዱ ውሰዱና ሞልተው ይላኩልኝ ብዙ ጊዜ ስለሌለኝ እዚሁ ብጨርስ ፈቃደ ነው ማስቸገር ጸሀፊ ጥሩ ማመልከቻው ላይ የሚያስቸግረው ጥያቄዎች ቢኖሩ እኔን ወይም ጸሐፊን ሊጠይቁ ይችላሉ። እሽ ጌታዬ። ቪዛው ሲዘጋጅ እንጠራዋታለን። ፈፍሎንስን አሜሪካ በሚማሩበት ጊዜ ውስጥ ገንዘብ ማን ይከፍልዎታል? አባት አባትና እናቴ ናቸው። የኢትዮጵያ መንግሥት ወደ አሜሪካ ሄደው እንዲማሩ ፈቅዶልዎታል? አዎን ፈቅዶልኛል። ቤተሰቦች ወበወር ስንት የአሜሪካን ብር ይከፍልዎታል? ሶስት መቶ የአሜሪካን ብር ይከፍሉኛል። ሶስት መቶ ብር እንደሚከፍሎ የሚያስረዳ ደብዳቤ አለዎት? አዎ አለኝ። እስቲ ለየው። እሺ ይሄውና። መልካም። እንግዲያስ ይህንን የማመልከቻ ፎርም ቢፈልጉ እዚህ ባይፈልጉ ቤትዎ ይውሰዱና ሞልተው ይላኩልኝ ብዙ ጊዜ ስለሌለኝ እዚሁ ቢጨርስ ፈቃዴ ነው ጥሩ ማመልከቻው ላይ የሚያስቸግረው ጥያቄዎች ቢኖሩ እኔን ወይም ጸሐፊን ሊጠይቁ ይችላሉ። እሽ ጌታዬ። ቪዛው ሲዘጋጅ እንጠራወታለን። ፎር ኮምፕሬንሽን አሜሪካ በሚማሩበት ጊዜ ውስጥ ገንዘብ ማን ይከፍልለወታል? አባትና እናቴ ናቸው። የኢትዮጵያ መንግስት ወደ አሜሪካ ሄደው እንዲማሩ ፈቅዶልዎታል? አዎም ፈቅዶልኛል። ቤተሰቦቹ በወር ስንት የአሜሪካን ብር ይከፍሉዎታል? ሶስት መቶ የአሜሪካን ብር ይከፍሉኛል። ሶስት መቶ ብር እንደሚከፍሎ የሚያስረዳ ደብዳቤ ያለዎት? አዋለኝ። እስቲ ለየው። እሺ፣ ይኸውና። መልካም እንግዳስ ይህንን የማመልከቻ ፎርም ቢፈልጉ እዚህ፣ ባይፈልጉ ቤት ይውሰዱና ሞልተው ይላኩልኝ። ብዙ ጊዜ ስለሌለኝ እዚሁ ቢጨርስ ፈቃዴ ነው። ጥሩ። ማመልከቻው ላይ የሚያስቸግሩ ወጥ ጥያቄዎች ቢኖሩ እኔን ወይም ጸሐፌን ሊጠይቁ ይችላሉ። እሽ ጌታዬ። ቪዛው ሲዘጋጅ እንጠራዎታለን።